አፍሪቃና ህንድ ምንም እንኳን በመልክዓ ምድራዊ አቀማመጣቸው ቢራራቁም ሁሌም የተቀራረበ ግንኙነት አላቸው የሚለው መልእክት፣ ትናንት ባበቃው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የአፍሪቃ ጉብኝት ወቅት በጉልህ ተሰምቷል። ህንዳዊው ጠቅላይ ሚኒስትር ከስድስት ወራት በፊት በኒው ዴሊ በተካሄደው አብዩ የህንድና የአፍሪቃ ጉባኤ የተቀመጠውን አዲሱን የሁለቱ ቡድኖች የውጭ ስልታዊ ግንኙነት አተረጓጎም ሰሞኑን በአራት የአፍሪቃ ሀገራት ባደረጉት ጉብኝታቸው በተ ተግባር በመተርጎም አዳዲስ አጋሮችን ለመፍጠር ከመሞከራቸውም ጎን በርካታ የንግድ ትብብር ስምምነቶችን ተፈራርመዋል። ሞዲ አለ ምክንያት አልነበረም ወደ ምስራቅና ደቡባዊ አፍሪቃ የተጓዙት። በእነዚህ አካባቢዎች እጅግ ብዙ የህንድ ዝርያዎች ይኖራሉ። በደቡብ አፍሪቃ ብቻ እንኳን ከአንድ ሚሊዮን የሚበልጡ ዝርያቸው ከህንድ የሆነ ደቡብ አፍሪቃውያን ይገኛሉ። እርግጥ በሞዲ ጉዞ ወቅት በጆሃንስበርግ በተካሄዱት አይነት ዝግጅቶች በሺዎች የሚቆጠሩ ትውልድ ህንዳውያን መገኘታቸው ቢታወቅም ከአፍሪቃ ጋር ንግድንና ኢንቨስትመንትን ማሳደግ የተሰኘው ሀሳብ ቅድሚያ የተሰጠው ጉዳይ ነበር። ህንዳዊው ጠቅላይ ሚኒስትር ግማሽ ቢሊዮን ዶላር የሚገመት ኢንቨስትመንት ይዘው ነበር ወደ አፍሪቃ የተጓዙት። በምላሹም ህንድ በተፈጥሮ ሀብት ከታደለችው አፍሪቃ ጋዝና ነዳይ ዘይት የመግዛት ዓላማ አላት። ይህንኑ ፍላጎቷን ለማሟላትም ስትል ምንም እንኳን የሱዳን ፕሬዚደንት ኦማር ሐሰን አልበሽር በዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት የእስር ማዘዣ ቢተላለፍባቸውም ህንድ ከሱዳን ጋር ሳይቀር የጠበቀ የንግድ ግንኙነት ከመፍጠር ወደኋላ አላለችም። ይሁንና ህንድ በአፍሪቃ የጥሬ አላባ ንግድና ገበያዎች ላይ ሰፊ ተሳትፎ በማግኘቱ ረገድ ከቻይና ጋር ከጀመረችው ፉክክሯ ጎን ከአፍሪቃ ጋር ግንኙነቷን ማጠናከር እየፈለገችበት ፖለቲካዊ ምክንያት አላት። ህንድ ልክ እንደ አንዳንድ የአፍሪካ አካባቢዎች ፈረንሳይ፣ ብሪታንያ፣ ቻይና፣ ሩሲያና ዩኤስ አሜሪካ ብቻ ቋሚ መንበር የያዙበት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ተሃድሶ ያስፈልገዋል ባይ ባይናት። የአቶም ጦር መሳሪያ ባለቤት የሆነችው ህንድ በጸጥታ ጥበቃ ምክር ቤቱ ውስጥ ቋሚ መንበር ለመያዝ ያላትን ፍላጎት እውን በማድረጉ ረገድ አፍሪቃን ጠቃሚ ሚና የምትጫወት አጋር አድርጋ ነው የምትመለከታት። ህንዳውያኑ የባህር ጉዞ ግንኙነትን በማጠናከሩ ወይም ዓለም አቀፍ ሽብርተኝነትን በመታገሉ ዘርፍ ከአፍሪቃውያን ጋር በቅርብ ተባብረው መስራት ይፈልጋሉ። በኢኮኖሚ ቀውስ የተነሳ በአፍሪቃ የቻይና ታታሪነት በመጠኑ በቀነሰበት በአሁኑ ጊዜ ህንዳውያን በአህጉሩ ተሳትፏቸውን ለማጠናከር ከፍተኛ ጥረት ጀምረዋል። ከሁለት ዓመታት በፊት አፍሪቃን ግዙፍ የገበያ እድል አድርጋ በመመልከት ከአህጉሩ ጋር ይበልጥ የሚያገናኛት አዲስ የአፍሪቃ ፖሊሲ የቀየሰችው ጀርመን ከዚሁ የህንድ እርምጃ አንድ ትምህርት ልትቀስም በተገባ ነበር። ይሁንና ዛሬ ጥቂት መቶ ሺህ አፍሪካውያን ስደተኞች ወደ ጀርመን ከመጡ በኋላ ተቀይሶ የነበረው የጀርመን የአፍሪቃ ፖሊሲ በጠቅላላ ተቀይሯል። ጀርመናውያን የአገር ውስጥና የልማት ትብብር ሚኒስትሮችም የኢንቨስትመንት እድሉ ከፍተኛ ወደሆነባቸው ሀገራት ሳይሆን አስተማማኝ ወደሚሏቸው አፍሪቃውያት ሀገራት ነው ሲጓዙ የታዩት። እንደ ሉድገር ሻዶም እስኪያስተያየት ቻይናና ህንድ በአፍሪቃ ተሳትፏቸውን ለማሳደግ የሚያደርጉትን ጥረት መተቸት ትርጉም አልባ ነው። በዚህ ፈንታ የሚበጀው አፍሪካውያን በጀርመንና በጀርመን ምርቶች ላይ ያላቸውን እምነት ለሁለቱም ወገኖች ጥቅም ላይ ማዋልና አዳዲስ የስራ ቦታዎችን በመፍጠርም አፍሪቃውያን በሀገራቸው እንዲቆዩ ማድረግ ይሆናል።